በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በር የዘለቀ ሰው የመጀመሪያ እይታውን የሚሰርቁት በሻማ ታጅበው በጠረጴዛ ላይ የተደረደሩት የአምስት ሹማምንት ፎቶግራፎች ናቸው። የጀኔራል ሰዓረ መኮንን፣ የሜጀር ጀኔራል ገዛኢ አበራ፣ የዶክተር አምባቸው መኮንን፣ የአቶ ምግባሩ ከበደና የአቶ እዘዝዋሴ ፎቶዎች ናቸው። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ከሰሞኑ በአዲስ አበባና በባህር ዳር የተገደሉትን የእኒህን ሹማምን አሟሟት መራር ሲሉ ይገልጹታል። ጀግኖቻችንን ጥቃቱ የተፈጸመባቸው ፈጽሞ ሊገመት በማይችል ሁኔታ በሚያምኗቸውና ባቀረቧቸው ሰዎች መሆኑ መስዋዕትነታቸውን መራር ያደርገዋል። ጥቃቱ የመላ ኢትዮጵያውያንን ልብ የሰበረና መንፈስን ያናወጠ ከመሆኑም ባሻገር ሁላችንም ብሔር፣ ሃይማኖት፣ ጾታና የማህበራዊና ኢኮኖሚያዊ ልዩነት ሳይገድበን በአንድ ልብና መንፈስ ያወገዝነው ነው። ፊታቸው በሀዘን የደመነ ጥቁር የለበሱ እንግዶች ከፎቶግራፎቹ ፊት ለፊት ባለ የሀዘን መግለጫ መዝገብ ላይ ሀሳባቸውን በየተራ ያሰፍራሉ። ማዘናቸውን፣ መከፋታቸውን ለመዝገቡ የሚደብቁት አይመስልም። መሸትሸት ሲል ሀዘንተኛው ቦታውን ሲይዝ፣ መነጋገሪያውን የጨበጡ የሃይማኖት አባቶች ግን ታዳሚው ከሐዘንና መከፋት ባሻገር ስለ ሀገሩ መጻኢ ዕድል በእጅጉ ማሰላሰል እንደሚገባው በአጽንኦት መክረዋል። የዲሲና አካባቢዋ ሀገረ ሰብከት ሊቃነ ጳጳስ አቡነ ፋኑኤልና ከፈረስት ሂጅራ ፋውንዴሽን የመጡትን ሼክ ካሌድ ዑመርን በጥቂቱ እንስማ። ሳናቆ ሰይጣን አለማመደን፣ ስድብን አለማመደን፣ መናናቅን አለማመደን። ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንም ማለት ነው። ክብራችንን ተውል፣ ኢትዮጵያ እውነታችንን ተውል። የምናቀነቅነው ጎጥ ሆነ ጎሳ ሆነ ብሔር ሆነ ድካማችን ሁሉ ወደ ሌላ ሆነ ተረሳ። ወደ ወጣንበት ቤት መመለስ ያስፈልጋል። ከእውነት በራቅን ቁጥርና በጎሰኝነት ወይም በውገንተኝነት ወይም በቡድንትኝነት ስር የተደበቅን ጊዜ ደግሞ ጊዜያዊ የሆነ ድልም ደስታም ልናገኝ እንችላለን። ዘላቂ አይሆንም፣ አይተነዋል። ስለዚህ ሩቅን እናስብ። ትልቁ እይታ ሰው መሆን ነው። ይሄ ሀገር ለዛ ትልቅ ምሳሌ ነው። በዚህ ሀገር ውስጥ የሌለ የዘር አይነት የለም። የሌለ የዜግነት ሰዎች የሉም። ከሁሉም ዓለም ተሰባስበዋል። ግን ሰው በሚለው ተሰባስበው አንዱ ከሌላው ጋር ጎንዮሽ ምንም ነገር ንትርክ ሳይኖር በዓለም ላይ አሉ ከሚባሉ የመጀመሪያ ተርታ የምትባሉ ሀገራቶች ውስጥ አንዱ አሜሪካ ነች። እርምን ከመውጫ ሥነ ሥርዓት በተጨማሪነት ኢትዮጵያንና ትውልድ ኢትዮጵያን አሳዛኙ ክስተት የገለጸላቸውን እውነታ ባጋሩበት በዚህ መድረክ ላይ በውጭ አገራት የሚኖሩ ኢትዮጵያን ጠብና ግጭትን ከሚያባዙ ግብሮች ይልቅ በሚኖሩበት ሀገር ያሉ መልካም ጉዳዮችን ለሀገራቸው ሰዎች እንዲያካፍሉ ተማጽኖ ቀርቧል። ወይዘሮ ብርሃኔ ገለቶ። ዘቀን ዘቀን ውስጣዊ ድርጅት ዘቀን ዘቀን መንደር ገብተን እየተገዳደልን ነው፣ ግን አንሸናለፍም ከዚህ በፊት ዝም ብያለሁ። አንሸናነፍም እምንሸነፈው ዮ ዘጠናን አንሸናፍም መፍም የምናሸንፈው ግን አንድ ሆነን ለድሃ ህዝባችን ዳቦ ሳይኖረው የሚበላን ሳይኖረው ለሚስተዋው ለዛ ህዝባችን ስንቆምለት ነው። ጥይት ከዚህ ብር አዋተን ዲያስፖራ ጥይት የሚገዛበትን የምንልከውን እስኪ ትምህርት ቤት እናሰራላቸው እስኪ ዳቦ ፋብሪካና ቆቁሙላቸው መገዳደሉን ሳይሆን በሐሳብ ተሸናንፈን የነገዩታን ዛሬ አሜሪካ በነጻነት የምንኖርበትን ኢትዮጵያ መቶ በመቶ እንኳን ማረግ ባንችል በእኔ ዕድሜ እስኪ ሀያ ፐርሰንቷን እስኪ ከተማር ነው ወደዛ ንውሰድ። በቤተሰባቸው የደረሰን ተመሳሳይ እጣ ላብነት በመጥቀስ ሊታሰብባቸው ስለሚገቡ ጉዳዮች ያነሱ ወገኖችም በዚህ ምሽት ስሜታቸውን አጋርተዋል። ዮናስ አስራት ከ1966 አብዮት ማግስት አባቱን ኮሎኔል አስራት ደስታን በግፍ እንዳጣ ይናገራል። አባቴ በጠራራ ፀሐይ ተገድሎ ከርዕሰ ብሔሩ ከጀናብ ተፈሪ ባንቲ ጋር ያለፈ ሰው ነው። ሰው በአመለካከቱ መገደል የለበትም። በዚህ ዘመን አባቴ እጅግ በጣም ለሀገሩ ያበረከተ ብዙ ሊያበረከት የሚችል ሰው ነበር እንደወጣ የት እንደተቀበረ ሳናት እስካሁን ድረስ አላውቅም። ለዶክተር አምባቸው ልጆች ልናገረው የምፈልገው መልእክት አንድ አይነት ገጽ ላይ በአሁኑ ሰዓት አባታቸውን አጥተዋል። እነዚህ ልጆች የተናገረችው ነገር የዶክተር አምባቸው ብቻ ሳይሆን የጀኔራል ሳረም ወታደራዊ መኮንን ናቸው። እጅግ የሚያሳዝን ደማችን አረንጓዴ፣ ቢጫ፣ ቀይ ነው ብላለች። ዲኤንኤያችን ቢመረመር ብላለች አባቷን ስትናገር ተመሳሳይ ነገር ነው የሚሰማኝ። ስለ አባቴ እና ኢትዮጵያ ሕዝብ በጣም መደማመጥና በጣም ተረጋግተን መታየት ዓይን ላይን ያለበት ዘመን ላይ ያለን ይመስለኛል። በመቶዎች የሚቆጠሩ ኢትዮጵያውያን የተገኙበት መሰናዶ የጋራ ጸሎት፣ የሻማ ማብራት ስነ ስርዓት እንዲሁም መንፈሳዊ ዘማሪዎች ተስተናግደውበት ከመጠናቀቁ በፊት የሥነ ልቦና አማካሪዎች፣ የማኅበረሰብ ተወካዮችእና ና የግለ ስሜታችንን እናጋር ያሉ ወገኖች ለታዳሚዎች ያላቸውን አካፍለዋል። የሁሉም ንግግር መቋጠሪያ ኢትዮጵያና ኢትዮጵያን አሳዛኙን ክስተት የተጨማሪ ግጭት መፍጠሪያ ሳይሆን የመቀራረቢያ ዕድል እንዲያደርጉት ማስታወስ ይመስላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ